ሐኪሙን ይጠይቁ፣ በምሽቱ ቅንብሩ ቀለምን የመለየት ጤና ችግር ምንነትና ተፈጥሮ ዙሪያ ትኩረት ያደርጋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ቀዳሚውን ክፍል ይዞ ቀርቧል። ትልቅ ሰው አይን ህክምና ባለሙያ ነኝ በአዲስ አበባ ዩኒቨርሲቲ በአሶሺዬት ፕሮፌሰር ደረጃ ዓይን ሕክምና ትምህርት ክፍል ውስጥ በአስተማሪነት ክፍሎ ይሰጣለሁ። ረጅና ሕክምና ስፔሻላይዜሽንም ላይ ረጅ ማመሰል መልካም ዶክተር ትልቅ ሰው በቅድሚያ ለጊዜው አመሰግናለሁ። በልማድ በእንግሊዘኛው አጠራር ከለር ብላይንነስ በመባል የሚታወቀውን ቀለማትን ያለማየት ወይም በትክክል ያለመለየት ችግር ይመለከታል። እስኪ የችግሩን ምንነት በቅጡ ለመረዳት እንሞክር። ይህ ከለር ብላይንድነስ የሚል ስያሜ የተሰጠው የህመም አይነት በምን ይፈጠራል? ምንድን ነው ጠባዩስ? ከለር ብላይንድነስ ወይም ከለር የለማይ ችግር በአብዛኛው ሄረዲተሪ ወይንም በዘር የሚመጣ ችግር ነው። በመጠኑ ደግሞ ከአንዳንድ አይን በሽታዎች ጋር ተያይዞ አይን ውስጥ ያለው ሂትለር የሚባለው ላይ በሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው፣ ጄኔቲክ የሆነ ችግር ነው። በዘር የምንኖር ሰው ምናልባት ወላጆቻችን ወይም የነሱ ወላጆች ወደኋላም ሊሄድ የሚችል ዘር ሀረግ ተከትሎ የሚመጣ የአይን ችግር ነው። አዎ፣ በዘር ሀረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነስ የሚባለው አብዛኛው ኮመን የሆነው እሱ ነው። እስከ ስምንት ፐርሰንት የሚሆኑ ወንዶች በዚህ አፌክትድ ይሆናሉ ተብሎ ይታሰባል። ይሄ አብዛኛው አሁን ባለው ጄኔቲክ ወይንም በዘር የሚተላለፍ ችግር ነው። ከመቶ ሰዎች ስምንቱ ለዚህ ሊጋለጡ ይችላሉ። እነኝህም ወንዶች ናቸው። በሴቶች ላይ ብዙም አይታይም ነው ያሉን። አዎ ዶክተር፣ ትልቅ ሰው አንድ ሰው ከለር ብላይንድ መሆን ወይንም ቀለማትን የመለየት ችግር እንዳለበት ሌላ የአይን ብርሃን ችግር ከሌለበት በትክክል ማየት የሚችል ከሆነ ቀለማት የመለየት ችግር እንዳለበት ሁሉም ሰው ሊያውቀው ይችላል። ሳያውቀው ሊኖር ይችላል። በምንድን ነው ከምርመራ ውጪ አንድ ግለሰብ ሊያውቅ ሊረዳ የሚችለው? አሁ የጥሩ ጥያቄ ነው። ከለር ብላይንድነስ ካለ ይሄ ከልጅነት ጀምሮ የሚኖር ችግር ስለሆነ ልጆች ከለር ቪዥን ስክሪኒንግ ካልተደረገላቸው እስኪያድጉ ድረስ ይህ ችግር እንዳለባቸው ላያውቁ ይችላሉ። ብዙ ትምህርት ቤቶች በተለይ ባደጉ ሀገሮች ይሄ የእይታ ስክሪን ማድረግ ከለር ቪዥንን ጨምሮ ያካትታል። በዚህ ምክንያት ማለት ነው ኧረ እዚያ እነዚህ ልጆች በትምህርት ጋር ተያይዞ ከለር ጋር የተያዙ ቪዥዋል ታስኮች ወይም ትምህርቶችን የመረዳትና የመገንዘብ ችግር ሊያጋጥማቸው ይችላል። እነሱም ያለባቸውን ችግር ስለማያውቁ ወላጆቻቸውን የማሳወቅ ምድል ላይኖራቸው ይችላል። በልምድም እንዳየነው አንዳንድ ሰዎች ካደጉ በኋላ ካደጉ በኋላ ቴሌቪዥን በሚጠይቁ በተለያየ ፕሮፌሽናል ሙያዎች ምክንያት ቴስት ሲደረጉ ነው። ካደጉ በኋላ ኮሌጅ ጨርሰውላ ሊሆን ይችላል። ቴሌቪዥን ችግር እንዳለ እንዳለባቸው ሚያውቀት ዶክተር ትልቅ እንግዲህ አንድ ሰው ቀለማት በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ ቅድም ቀለማቱን ገልጠዋል። በምልክት ደረጃስ የሚታዩ አሉ። ብጫ፣ ቀይ ወይም አረንጓዴን የትኞቹን ቀለማት ብቻ ለይቶ አለማየት ይችላል አንድ ሰው እንደ ህመሙ አይነት የችግሩን መሰረቶች ያስረዱን። አሁ ሶስቱ መሰረታዊ ቀለም አይነቶች የሰው አይን የሚያቸው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል የሰው አይን። እንሰሳት ነው ሁላ እንደዚህ ናቸው ማለት አይደለም። አንዳንድ እንሰሳቶች አንድ ቀለር ብቻ የሚያዩ አሉ፣ ሁለት የሚያዩ አለ። የሰው ልጅ ግን ሶስት ቀለር ያያል። እነዚህም ቀይ፣ አረንጓዴና ሰማያዊ ናቸው። እና ጉድለቶቹ ሶስቱንም ቀለር ያለማየት ችግር በጣም በጣም በጣም ሬር ነው እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚሁ ከለር ብቻ ሳይሆን የማየት ችሎታቸውን ራሱ በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ቅድም ከጠቀስናቸው ስምንት ፐርሰንት ውስጥ ሬድ ግሪን የሚባለው ወይም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎም ይባላል ሰማያዊ እና ቢጫ የእነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ አለማየት፣ ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው አወስ ነው። ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር አያዩ ደግሞ እነዚህ ከለር ጋር ተያይዞ ብቻ ሳይሆን የእይታ የምንለው ችግርም ይኖራቸዋል ሳይ ነው። ቀድሞውኑ በተፈጥሮ ጂን የሚባለው ይሄ የዘራረግን የሚከተልና የሰዎችን ውስጣዊ ሁኔታ የሚወስን ተፈጥሮ መጓደሉ ከሆነ የሚያመጣው ይሄ ችግር በሕክምና ሊረዳ የሚችል ነው ወይስ፣ አንድ ሰው ቀለማትን በወጉ የመለየት ችግር ካለበት ሊደረግ የሚችል ምንም ነገር የለም ይታከማሉ? ጥሩ እንግዲህ ምንድን ነው? የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ። እነዚህ ኮንስ ይባላሉ። ቀን ቀን ብርሃን የምናይ ከልትብናይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶ ፒግመንት የሚባሉ ፕሮቲኖች አሉ። እና እነዚህን ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ መዛባት ሲፈጠር እነዛ ፒግመንቶች ሳይፈጠሩ ይጠሩ እና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያልነው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው ስለዚህ የነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን ከለር ቪዥን ከለር የማየትን ችግር በአሁኑ ወቅት በሕክምና የመለወጥ ሕክምና የለም። እንግዲህ ወደፊት የጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለርቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰርን ጨምሮ ብዙ ጥረት የሚደረግበት ቦታ ነው፣ አካባቢ ነው። እዛ እንግዲህ ወደፊት የሚያመጣው ሊኖር ይችላል። ተስፋ አለ ነው የሚል ለመሆኑ ቀለም እንዴት እናያለን? የአይን ብርሃን ሳይጎዳ ወይም የማየት ችሎታ እያለ ቀለም የመለየት ችግር ይኖራል? በሚቀጥለው ፕሮግራም ተከታዩን እናቀርባለን። ለአሁኑ ግን እንግዳዬን ዶክተር ትልቅ ሰው ተሾመን ለጊዜያቸው አመሰግናለሁ።